ዩናይትድ ስቴትስ ውስጥ ለኮሮና ቫይረስ የሚጋለጠው ሰው ቁጥር በከፍተኛ መጠን መጨመሩን ቀጥሏል። በዚህ በተገባደደው ሰኔ የተመዘገበው ለቫይረሱ መጋለጡ የተረጋገጠ ሰው ቁጥር ካለፈው መጋቢት ወዲህ ከፍተኛው መሆኑ ተገልጿል። የተወካዮች ምክር ቤት አባላት የፌዴራል መንግስቱና የክፍለ ግዛት ባለስልጣናት ስለዚህ አስከፊ ዜና ምን እያሉ ነው? ሪፖርተራችን አራሽ አራብሳዲ ከዋሽንግተን ባጠናቀረው ዘገባ ተመልክቶታል። ቆንጅታ። የጤና ኤክስፐርቶች ምክር አልተቀየረም። ስትወጡ የአፍና አፍንጫ መሸፈኛ ጭንብል ተጠቀሙ፣ የእርስ በርስ አካላዊ ርቀታችሁን ጠብቁ፣ እጆቻችሁን ታጠቡ ውቶታቸውን ቀጥለዋል። ዋናው የሀገሪቱ የተላላፊ በሽታዎች መቆጣጠሪያ ተቋም ዲሬክተር አንቶኒ ፋውቺ ይህን ወረርሽኝ የምናሸንፈው አንድ ላይ ሆነን ከታገልነው ብቻ ነው ሲሉ ተማጽነዋል። This is part of a በዚህ ሁኔታ ወይ ችግሩ አካል ወይም የመፍትሄው አካል መሆን የምንችለው የቫይረሱን መዛመት ካላቆም ነው። ፈጥኖ ወይም ዘግይቶ ይሆናል እንጂ ደህና የጤና ይዞታ ላይ ያሉትም ሰዎች መጋለጣቸው አይቀርም። ስለዚህ ይህን ልናስብበት ይገባል። ምክንያቱም ሁላችንንም የሚመለከት ጉዳይ ነው። ልናስወግደው የምንችለው አንድ ላይ ሆነን ከተጋፈጥነው ብቻ ነው። ዩናይትድ ስቴትስ ያላት የሕዝብ ብዛት ከጠቅላላው ከዓለም ሕዝብ አራት በመቶ ብቻ ነው። ዛሬ በዓለም ዙሪያ ካሉት የኮሮና ቫይረስ ተጠቂዎች ከአስር ሚሊዮን ከሚበልጡት ውስጥ አንድ አራተኛውን ይዛለች። አርካንሳ ክፍለ ግዛት ውስጥ ብቻ ለቫይረሱ የተጋለጡት ሰዎች ቁጥር ባሳለፍነው ሳምንት በ25 ከመቶ ጨምረዋል። አገረገዢው ኤሳ ሃችንሰን ምርመራውን አስፋፍተን መቀጠል አለብን ብለዋል። በአገር አቀፍ ደረጃ ምርመራውን በእጥፍ አሳድገናል። አሁንም በእጥፍ ማሳደግ አለብን። ምናልባትም ልናደርገው የምንችለው ትልቁ ነገር እሱ ነው። እንደ ክፍለ ግዛት አስተዳዳሪ ለመናገር እኛ አርካንሳ ውስጥ ምርመራውን በከፍተኛ መጠን አሳድገናል። እንደ ካሊፎርኒያና ቴክሳስ በመሳሰሉት ብዙ ሕዝብ ባላቸው ክፍለ ግዛቶች የሚያስፈልገው ምርመራ ሲጨምር ግን ግብዓቶቹን የሚያቀርበው የንግዱ ዘርፍ ይቋቋማቸው ይሆን? ለፕሬዝደንት ዶናልድ ትረምፕ የኮሮና ቫይረስ መከላከያ ቁሳቁስ የሚያመርቱ የመሳሰሉትን የሀገር ውስጥ ኢንዱስትሪዎች ለመቆጣጠር የአስቸኳይ ጊዜ ስልጣን የሚሰጣቸው የመከላከያ ምርት ድንጋጌ በይበልጥ ስራ ላይ እንዲውል የአርካንሳው አገረ ገዢ አሳስበዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ በበኩላቸው አፍና አፍንጫን በጭንብል መሸፈን በአገር አቀፍ ደረጃ ቀደም ብሎ ግዴታ መደረግ የነበረበት ነው፣ ዘግይቷል ብለዋል። የበሽታ ቁጥጥር ማዕከል ጭንብል መጠቀም አስፈላጊ መሆኑን ምክር ሀሳብ ሰጡ እንጂ ግዴታ መደረግ አለበት አላሉም። ያም ፕሬዝዳንቱን ማስቆጣት ስለማይፈልጉ ነው። ፕሬዝዳንቱ እኮ ምሳሌ መሆን ያለባቸው የእውነት ደግሞ ጭምብል ይጠቀማሉ። ለሀገሩ ህዝብ ምሳሌ የሆኑ ጭምብል ይጠቀሙ። ይሄ ደግሞ ራስዎን ከበሽታው ስለመከላከል አይደለም፣ ሌሎች እንዳይያዙ ለመከላከል ነው። የትራምፕ አስተዳደር ጭንብል መጠቀምን ግዴታ አላደረገም። በአጠቃላይም ፕሬዝደንት ትራምፕም ቢሆኑ በጭንብል ሲጠቀሙ ታይተው አያውቁም። በቅርቡ ኦክላሆማ ውስጥ ባካሄዱት የምረጡኝ ዘመቻ ስብሰባቸው ላይ ባደረጉት ንግግር በሀገሪቱ የቫይረሱ ተጠቂዎች ቁጥር በንጽጽር ከፍተኛ የሆነው ምርመራውን አስፋፍተን ስለቀጠልን ነው ብለዋል። ምርመራው በሁለት በኩል ስለት ያለው ሰይፍ እንደማለት ነው እስካሁን 25 ሚሊዮን ሰዎች መርመረናል። የዚያ መጥፎነቱ በዚህ ደረጃ ሲመረመር የሚገኙት የቫይረሱ ተጋላጮች ቁጥር ይጨምራል። ስለዚህ ሰዎችን እስቲ ባካችሁ ምርመራውን ጋብ አድርጉት አልኳቸው። በዓለም ዙሪያ በኮቪድ-19 ሳቢያ ህይወታቸውን ያጡት ሰዎች ቁጥር በጆንስ ሆፕኪንስ ዩኒቨርስቲ የኮቪድ-19 መረጃ ማዕከል መሰረት 52589 ደርሷል። በዩናይትድ ስቴትስ በበሽታው ለህልፈት የተዳረጉት ደግሞ ከ125800 ማለፉን መረጃው ያሳያል።